You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasik Nothalan. Mulu program and date madam at the SBS.com.au slash Sam የውይይት መድረክ አድማጮቻችን፣ የዛሬው የውይይት መድረክ የትኩረት አቅጣጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከድህረ አንድነት በኋላ ያሳለፈችውን የአንድ ዓመት ጉዞ ይቀኛል። የምሽቱ የውይይታችን ተሳታፊዎችም መላከ ምሕረት ቆሞስ አባ ወልደ ጊዮርጊስ አየለ በሜልበርን የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ መላከ ፀሐይ ቀሲስ መንግስቱ ኃይሉ የብሪዝበን ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ፣ እንዲሁም በምስራቅ አውስትራሊያ ሀገረ ስብከት ዋና ስራ አስኪያጅ፣ መላከ አርያም ቀሲስ ተስፋ ህሩይ በሜልበርን የደብረ ሰላም መድሃን ያለም ቤተ ክርስቲያን ዋና አስተዳዳሪ መላከ ሰላም ቀሲስ ተሾመ ጌታ አሁን በምስራቅ አውስትራሊያ ሀገረ ስብከት ዋና ጸሐፊና የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ዋና ጸሐፊ እንዲሁም መጋቢ ምስጢር ስንታየው ሀባተ የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ናቸው። በቅድሚያ በዚህ በአውስትራሊያ የምትገኙ የሃይማኖት አባቶች በሙሉ ለዛሬው ውይይታችን ፈቃደኛ ሆናችሁ ስለቀረባችሁ እጅግ በጣም እናመሰግናለን። እንደሚታወቀው የ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድነት ከታወጀ አንድ ዓመት ሆኖታል። በዚህም ብርከት ያሉ በውጭ ሀገር በተለይ የሚገኙ አብያተ ክርስቲያናት ምእመናኑን አንድ ላይ በማድረግ ማምለክን ከጀመሩ ሰንበት ብለዋል ና በአውስትራሊያ ቀድሞ የነበረው ችግር በከፍተኛ ሁኔታ ህብረተሰቡንም የሃይማኖት አባትንም ነክቶ ቆይቷል። አሁን ደግሞ ድህረ አንድነት ወይም ደግሞ ቤተ ክርስቲያን አንድ ከሆነች በኋላ የህብረተሰቡ አንድነት ምን ይመስላል የሚለውን ጥያቄ ነው በቅድሚያ የማነሳው። በቅድሚያ መላከ ምህረት ቆሞስ አባ ወልደ ጊዮርጊስ አየለ የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ በዚህ ላይ ያለውትን አስተያየት በመስጠት እርሶ ቢጀምሩ አመሰግናለሁ። እታችን እግዚአብሔር ይስጥልን መልካም የሆነ ጥያቄ በህይወታችን ውስጥ ይሄንን እንድንሰማ እና ይህንን እንድናይ ስም ለምን ነው የነበረውን ወሰንና ገደብ የሌለው አምላካችን እግዚአብሔር እና አድርጎልናል ራሱ ታይትሉ አንድ ነው የሚለው እና ለአንድነት ምንም ቋንቋ የለውም ለብዙ እኔ እንኳን ከመጣሁ ስምንት አመት ነው ብዙ መለያየቶች እና ብዙ መሸናቀቆች ህብረተሰባችን ሊገናኝ እየፈለገ እንዳይገናኙ የሚያደርጉት ድልድዮች ነበሩ በመንፈስ ቅዱስ ሰባሪነት እሱ ጉዳይ ሲሰበር ሁሉም አባቶች፣ ካህናት፣ ምእመናን፣ ሰንበት ትምህርት ቤት ሁሉም መላው በእንባ ነው የተገናኘው ብዬ አስባለሁ። እኔም በልቤ ሲሻው የነበረው ጥያቄ ነው። እውነቱን ለመናገር ቃላት ያጥረኛል። ይህ ዘመን እግዚአብሔር የምሕረት ዘመን አድርጎልን በአንድነት በየአጥቢያው ቤተክርስቲያን እየሄድን እናገለግላለን። አባቶች ካህናት ይመጣሉ፣ ሊቃነ ጳጳሳት ይመጣሉ። የምንፈልገውም ቅዱስ አላማ ስለነበረ እግዚአብሔር አሳክፍልናል። እኛም ለሰው ልጅ ለሃይማኖት ነጻነት ያስፈልገዋል፣ ለመኖርም ነጻነት ያስፈልገዋል። ለእኛ ነጻነት ተሰብኩልናል ብዬ አስባለሁ። በእኔ በኩል እጅግ በጣም ደስ ብሎኛል። መላከ ፀሐይ ቀሲስ መንግስቱ ኃይሉ የብሪዝበን ደብረ ፀሀይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ እንዲሁም በምስራቅ አውስትራሊያ ሀገረ ስብከት ዋና ስራ አስኪያጅ፣ እርሶስ ድህረ ቤተ ክርስቲያን አንድነት ተጣጥሞሽ ምን ይመስላል? አመሰግናለሁ። ዘርስትላይ በእውነት ንብል ስላመቻቸሽልን ታችን ነገሮ ማርታ እውነት ነው። ይሄ ይሆናል ተብሎ ያልታሰበ ግን እግዚአብሔር በማይመረመር ጥበቡ ያደረገው ድንቅ ነገር ነው እና ይሄ ድንቅ ነገር ሲፈጠር ከካህናቱ በላይ ይልቅ እጅግ በጣም ደስ ብሏቸው ያገኘ ናቸው፣ የሚመናኑ ናቸው። በእርግጥም እኛም ካህናቱም ይሄ ጉዳይ በተነሳበት ጊዜ ከጅምሩ ጀምሮ በደስታ አንባ፣ በደስታ ሲቃ የተቀበልነው ጉዳይ ነው። ምክንያቱም ያ የነበረው መለያየት ቤተክርስቲያናችንን ጎድቷል፣ ካህናቱን፣ አገልጋዮችን ጎድቷል፣ ሚመናኑን ጎድቷል ሀገራችንም እንደ ሀገር ጎድቷል። እና ሁሉንም ነካክቶ የሄደ ጉዳይ ስለነበረ በአብዛኛው በእውነት ሕዝባችን ቁስለኛ ሆኖ ይኖረ ስለነበረ የእርቅ መንፈስ ከመጣ በኋላ ያ የነበረው ቁስል ነው የተፈወሰው። እና የነበረው መከራ በተለይ ለአገልጋዮች አስቸጋሪ አስቸጋሪ ነበረ እና ያንን ክፉ ዘመን አልፈን ዛሬ ግን ትናንትና አብሮ ለማውራት እንኳን እንቸገር የነበረ ስንገናኝ እንኳን በመንገድ ላይ እንኳን ፊታችን ተዛዙረን እንሄድ የነበረ ዛሬ በአንድ መቅደስ ተገናኝተን እንደገና እየተቃቀፍን እየተሳሳምን በእንዲህ አይነት ፍቅር ማገልገል እጅግ በጣም አስደሳችና ማራኪ ነው። ድካም እንኳን ቢኖር ድካሙን የሚያጠፋ እንደው የነበረውን ክፉ ዘመን እንደገና እንዳናስብ ያደረገ እጅግ በጣም መልካም አጋጣሚ ነው እና ያየሁት ያለውን ምዕመናኑም ዘንድ ደስታ ነው ሀሴት ነው ከልብ የመነጨ የእውነተኛ ደስታ። ደስታ ሲባል ዝም ብሎ ደስታ ሳይሆን ከልብ የመነጨ እውነተኛ ደስታ ነው ያየሁት። ይሄ ደግሞ በአገልጋዩም በተገልጋዩም መካከል ነው እና ለዚህ በእውነት ለእግዚአብሔር ምስጋና ከማቅረብ በስተቀር ምንም መግለጫ እንኳን ቃል የለኝም እና ድህረ ተዋህዶ ወይም ደግሞ እንደገና ከተገናኘንበት ጊዜ በኋላ በዚህ መልክ ነው ያለው እኔ በእውነት ማየው መልአከ አርያም ቀሲስ ተስፋ ህሩይ የደብረ ሰላም መድሀን ያለም ቤተ ክርስቲያን ዋና አስተዳዳሪ፣ እንደሚታወቀው እርሶም በዚህ ቤተ ክርስቲያን ከድቁና ጀምሮ እስከ ዋና አስተዳዳሪ ድረስ ላለፉት ከአስራ ሁለት ከአስራ ሶስት ዓመት በላይ ሲያገለግሉ ኖረዋልና በተለይ እዚህ አውስትራሊያ ውስጥ የተከሰተውን የቤተ ክርስቲያን መከፋፈል ከመጀመሪያ ጊዜ ጀምሮ ሲመለከቱ የኖሩ አባት ኖትና እርሶስ ከቤተ ክርስቲያን አንድነት በኋላ የህብረተሰቡን ስሜት እንዴት አገኙት? ይህንን እንዴት ያነጻጽሩታል? በአሁን ሰዓት በመጀመሪያ ይህንን ሰዓትና ይህንን ጊዜ ለሰጠን አምላካችን ክብርና ምስጋና ለስሙንልን። በሁለተኛ ደረጃ ደግሞ ይህን አይነት አገልግሎት የቤተ ክርስቲያንን አንድነት ስትናፍቂ የነበር ሽታችን እንዲሁም ድርጅታችሁ ኤስቢኤስ ተለያይተንም ቢሆን ቤተ ክርስቲያንን አንድ ለማድረግ ስታደርጉት በነበረው የአገልግሎት ጥረታችሁ ያለምንም መሸማቀቅ አንድ ሆነን እንድንነጋገር ያደረጋችሁን እግዚአብሔር የረዳን አምላክ ክብር ምስጋና ለስሙንልን። ኤስቢኤስን ማመሰግናለሁ። አንቺም እንደተናገርሽው ከልጅነት እስከ እውቀት እንደሚባለው ደቡብ አፍሪካ እንደመጣሁኝ ከዚህም ያው ከዲቁና ጀምሮ ባለኝ እግዚአብሔር በሰጠኝ እና በሰጠኝ ጊዜ ቤተ ክርስቲያንን ሳገለግል የነበረው ውጣ ውረድ አይ ነበረ ታዘብ ነበር። እግዚአብሔር ይመስገን እንደው ምንም ገፍተውኝ ካልሄዱ በስተቀር ከወገኖች ጋር ብዙም እንትን አልነበረም። ግን የዓላማ ጉዳይ እንጂ ሳንለያይ ተለያይተን የነበርን ህዝብነን ነበርን። ግን እግዚአብሔር ከባድ ሸክም ተሸክመን እየዞርን እያለ ሳይለያዩ መለያየት እንዴት ከባድ ነገር ነበር። ያንን ትልቅ ሸክም እግዚአብሔር አውርዶልን በሐሴት ላይ ነው ያለ ነው። ይህን ነገር ደግሞ አንድ ቀን እንደሚሆን በተለያየ ቋንቋ እንናገረው ነበር ግን የሚሆን ሳይመስለን፣ እግዚአብሔር ግን ከፊታችን አምጥቶ ይህንን ሸክማችን ሸክማችሁ የከበደ ወደነ ያለ አምላክ ምንም ተለያይተን ብንጠይቀው እንኳን እሱ ሰምቶን ይህን አንድነት ስላደረገልን ምክንያት ሁሉ አተን አሁን በደስታ ነው ያለ ነው። ጊዜ አልበቃንም እንጂ ቋንቋም አተንለታል። እንዲሁ ዝም ብለን ደንግጠን በቃ የእግዚአብሔርን ስራ እያደነቅን የምንገኝበት ት ነው። ቤተ ክርስቲያናችን ተዋህዶ እንደገና የተወለደችበት ከመቃብር የተነሳችበት ሰዓት ጊዜ ነው። እግዚአብሔር ረድቶናን። አሁንም ይህንን የሰጠንን እግዚአብሔር በጸጋ መልክ የሰጠንን ስጦታ በጥሩ እንክብካቤና በሰፊ ልቦና በትውት ሰብና እንድንጠብቀው ሁላችንም እየተጋን ባገኘናት መጠን በቻልነው መጠን ደስታችን እየገለጽን ነው እግዚአብሔርን እያመሰገን ነው ያለ ነው። ያለምንም መሸማቀጥ ደመና ገፎልን የሰላም አየር እየተነፈስነ የሰላም አገልግሎት በቃ በሙሉ ልብ እያገለገል ነው ነው ያለ ነው እና አሁንም አገልግሎታችን እግዚአብሔር እየባረከልን ነው በፍቅር እያገለገል ስለሆነ ፍቅር ደግሞ የኃጢአትን ብዛት ስለሚሸፍን በፍቅራችን ሁሉ ነገር የጎደለው እንደሚሞላልን ባለሙሉ ተስፋዎች ነን። ይህን ላደረገ አምላክ ክብር ምስጋና ለስ ይሆንልን። መላከ ሰላም ቀሲስ ተሾመ ጌታሁን በምስራቅ አውስትራሊያ ሀገረ ስብከት ዋና ጸሐፊና የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ጸሐፊ። እርሶም እንዲሁ ቀደም ሲልም በደብረ ሰላም መድኃኔዓለም ቤተ ክርስቲያን ቅዱስ ሚካኤል ቤተ ክርስቲያን ላለፉት ወደ አስር አመት የሚሆን አገልግለዋል። ህብረተሰቡን ያውቁታል። በዕለት ተዕለት ህይወቱ የሚሆን በቤተ ክርስቲያን አገልግሎት፣ ድህረ ቤተ ክርስቲያን አንድነት የህብረተሰቡን ስሜት እንዴት አገኙት? በእናንተስ በኩል ህብረተሰብን በማገልገል ደረጃ የሰጣችሁ ነጻነት፣ ሰላም ምን ይመስላል? እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይህንን ሰዓት የሰጠን እግዚአብሔር አምላካችን የተመሰገነ ይሁን። እንደዚሁም የኤስቢኤስ የሬዲዮ ጣቢያ በየጊዜው ህዝቡን በአንድነት ለማገናኘት የሚያደርገው ጥረት ሁሉ የሚመሰገን ነው። ብዙዎች አባቶች እንደጠቀሱት የቅዱስ ሲኖዶሱ ውህደት እጅግ ልንንከባከበው የሚገባ ጉዳይ ነው። ውህደቱ ባለመኖሩ ወይም በልዩነቱ ምክንያት ቤተክርስቲያን ብዙ ሞገሷን አታለች። የነበራትን ሞገስ የነበራትን ክብር አታለች እና አሁን ወደ ነበረው ክብርና ሞገስ ለመመለስ ደግሞ እግዚአብሔር በራሱ ሰዓት ያመጣውንን አንድነት መንከባከብ ይገባል ብየ ነው የማስብ። በህዝቡ ዘንድ የተፈጠረው ደስታ እጅግ ብዙ ነው። ህዝቡ ድሮም ቀልቆ የተለያየ አልነበረም። ነገር ግን አሁን ደግሞ ከውህደቱ በኋላ በጥሩ ሁኔታ የተለያዩ በዓላትን አብሮ ሲያከብር እናያለን እና ወደ መሬት ግን አውርዶ በነበሩት ዘመናት የነበረውን ልዩነት ወደ ቀድሞ ቦታው ለመመለስ የራሱ የሆነ ጊዜ ይፈልጋል። አንድም የእግዚአብሔር የሆነ ስለሆነ ከእግዚአብሔር የመጣ ስለሆነ በመንፈሳዊ አካሄድና በመንፈሳዊ መንገድ ነው ማስኬድ እና ወደ ቀድሞ ቦታው መመለስ የሚቻለው። ስለዚህ ያንኑ አባቶች፣ አገልጋዮች ህዝቡን እየመሩ ወደ ቀድሞ ሰላሙና አንድነቱ የመመለስ የመጠበቅ ኃላፊነቱ ሁላችን ጋር ነው ያለው እና ያው እየሆነ ነው ግን የራሱ ጊዜ ይፈልጋል እና በጊዜው ደግሞ ከዚህ በተሻለ መልኩ ይቀጥላል ማለት ነው። ከዚህ በተጨማሪ ምንድን ነው እሱ ከእግዚአብሔር የመጣ ጉዳይ ስለሆነ ህዝቡ በመፈለግ ብቻ ሳይሆን በጸሎት በመትጋት ከሱ የሚጠበቀውን ብቻ ከሌላ ብዙ ሳይጠብቅ ከሱ የሚጠበቀውን የእሱን ድርሻ ብቻ እያደረገ ለቤተ ክርስቲያን ክብርና አንድነት ሲል ወደ ሰላሙ ፊቱን ቢመልስና ሰላሙን ከዚህ የበለጠ እንዲጎለብት ቢያደርግ መልካም ነው። አሁን ያለውም ግን ተስፋ የሚሰጥ ነገር ነው ነው ብለው አመሰግናለሁ። በብዙ መግባባት ሁላችሁም የጠቀሳችሁት ቤተ ክርስቲያን አንድ ከሆነች በኋላ ህብረተሰቡም ሆነ የሃይማኖት አባቶች በደስታ ህብረተሰቡን ማገልገል እንደቻላችሁ ነው። ሌላው ቤተ ክርስቲያን ካጣችሁ ነገሮች በእምመንና በሃይማኖት አባቶች መካከል ያለው መተማመንና ያለው የስራ ክፍፍል መደበላለቅ የታየበት ሁኔታ ነበረ። ቀደም ሲል ቀሲስ ተሾመ የገለጹት ነገር አለ። ክብሯንም ሞገሷንም አታለች ብለዋል እና ያ ለብዙ ጊዜ የዘለቀ ነገር ነው እና ያንን ከህብረተሰቡ ዘንድ ቀስ በቀስ አወጥቶ ያ መከባበሩ እንዲቀጥል የሃይማኖት አባቶች ተደማጭነታቸው እንዲቀጥል፣ ምዕመናን በምእመንነት ቦታቸው የሃይማኖት አባትም ባላቸው የክህነት ቦታ ህብረተሰቡን ያገለግሉ ዘንድ የቀደመው ቦታ እንዲመለስ ምን ጥረት መደረግ አለበት ብላችሁ ትገምታላችሁ? ከመላከ ምህረት አባ ወልደ ጊዮርጊስ ብንጀምር። እሺ ማርታ አመሰግናለሁኝ። የመጀመሪያው በአራት በኩል ነው እኔ ከፍ የማየው። አንደኛው ጥፋቱና ችግሩ የኛ ነው ብዬ አስባለሁ። ምክንያቱም ካህን መስቀል ከያዘ ክህነት ከተሰጠው በኋላ ከሰው ከአካባቢም ከቋንቋም ከነገድም የራጋ እኩል የሚ ነው። ስለዚህ ብዙ የተፈጠረው ምዕመኖቻችንን እኩል ስለማናይ እኩል ስለማንጠብቃችሁ አንዱ ስለምናርቅ አንዱ ስለምናቀርብ ነው። ሁለተኛው ምዕመናኖቻችን ካህኑን እናዝዘዋለን፣ ደግሞ ዝም ከፍለዋለን፣ ወይ ደግሞ ጳጳሱን እናዝዘዋለን ብለው ስለሚያስቡ ካህኑን በራሱ ኮንፊደንስ ስለሌለን ወይም ስለሌለው እነዛን ምዕመናን ጋይድ አድርጎ በሕገ ቤተ ክርስቲያን በቃለ አዋዱ ለመምራት ይከብደዋል። እነዛ የበላይ የሆኑና ካህኑን ስለሚያዝዙ መስሎ የመኖርና ምንቸገረኝ የሚል ስላለ ያ ሚመናኖች የበላይ እንዲሆኑ መሪው ከበታች ተማሪዎች ከላይ እንዲሆኑ አድርጓል። በተለይ ውጭ አለም ብዙ ጊዜ የምናየው ይሄ ነው። ካህናት ለቤተ ክርስቲያንቷ፣ ወሳኙ ቁልፉ ካህኑ ነው፣ ካህናቶች ናቸው። ለቅዱስ ጴጥሮስ የተሰጠው ቁልፍ ዛሬም ለካህናት የተሰጠ ቁልፍ ነው። ስለዚህ ሶስተኛው አንዳንድ ሚመናኖች ደግሞ በውጭ አለ የምናያቸው የራሳቸው ሶፍትዌር ያላቸው አሉ። ሲፈልጉ ግማሹን ቅዱስ ነው የሚሉ ወገኖች አሉ። ሳይፈልጉ ደግሞ ግማሹን ደግሞ እገሬ እንዲህ ነው ብለው በሚጭስ በራሳቸው ሶፍትዌር የሚያደርጉት አለ። ያ ክህነቱን ዋጋ እንዲያጣ አድርጓል። አራተኛው እኩል የመሆን ሌብል ለምሳሌ አሁን በቤተ ክርስቲያን ክህነት ጉዳይ ገብተው የማይቀድሱ ስለ ቤተ ክርስቲያን የማያውቁ፣ ቤተ ክርስቲያንም ፈጹመ የማያውቁ ካህን የሆኑና ያ እኩል ካህንን የሚል ምህመኖች አብረው የነበሩት ምህመናኖች አይገሊም ገሌም እኮ እንደኛ እንዲህ ነበር አሁን ካህን ሆነ የሚል ለካህን ሪስፔክት ያ ነገር ስለመጣ፣ አሁን በተለይ በውጭ ዓለም ካህኑ እንዳይደመጥ እንዳይከበር፣ መመሪያው ውዴታችን እንዳይወርድ ህገ ቤተ ክርስቲያን እንዳያከብር እንዳይከበር ያደረገው እነዚህ አራቱ ነገሮች ይህ ነው ብዬ አስባለሁ፣ ይሉ መላከ ፀሐይ ቀሲስ መንግስቱ። በዚህስ ላይ ያለውት አስተያየት ምን ይመስላል፣ መላከ ምህረት አባ ወልደ ጊዮርጊስ? የገለጿቸው መሰረታዊ የሆኑ ነገሮች ናቸው። በተለይ ቤተ ክርስቲያን የቀደመ ቦታዋን እንድትይዝ ምን መደረግ አለበት ብለው ሀሳብ ይሰጣሉ። እሺ እግዚአብሔር ማታ ቆሞስ አባ ወልደጊዮርጊስ ያሉትን ሁሉ ሙሉ በሙሉ እቀበለዋለሁ። በጣም እንዳለ ሆኖ ወደዚህ ወደ መልሱ ከመሄደ በፊት አንድ ሁለት ሶስት ብዬ አንድ የተወሰኑ መሰረታዊ ችግሮችን መጥከት እፈልጋለሁ። ለእንዲህ አይነት ነገሮች መበላሸት ዋናው ናቸው ብዬ የምገልጻቸው አንዳንዶቹ ለምሳሌ ያክል በውጭ ያለችውን ቤተክርስቲያን እንደመሆኑ መጠን አሁን የምናየው ሚመናኑ ቀድመው ከሀገር ስለወጡ ቤተክርስቲያን እንመስርተው ካህናቱን በቅጽር መልክ ስላመጧቸው አንዱ ትልቁ ችግር ሆኗል ይሄ እንደገና ሕግም ሰርተው የራሳቸውን ሕግ ሰርተው ስለቆዩ በኛ ሕግ ነው የምተዳድረው የሚለው አንዱ የቤተ ክርስቲያን ስርዓት እንዲጠፋ ካደረገው ነው ብዬ ገምታለሁ። በሁለተኛ ደረጃ እንደተባለው ካህናቱ የክህነትንና የእንጀራን ጉዳይ ለይተን ባለማየታችንና ባለማወቃችን ነው እና ራሳችን ሰሚ ሲል አድርገን ዝም ብለን በመገዛታችን ይሄ አንዱ ትልቅ ችግር ነው ብዬ ገምታለሁ። ሌላው ደግሞ ምናልባትም አሁንም እዚህ ጋር ምዕመናኑ ደግሞ ቀኑና ቤተክርስቲያንን ጠንቅቀው ባለማወቃቸው ቢያውቁም ደግሞ ሸለልተኞች በመሆናቸው ምክንያቱም ካህናት ስልጣኑን ከወሰዱት የእኛንም የአሰራር ሁኔታ ትንሽ ምቹ ላይሆንልን ይችላል በሚል እንደው በማይረባ ምክንያቶች ካህናት ወደ አስተዳደር እንዳይቀርቡ በሚደረገው ይሄ ራሱ አንድ ትልቅ አስተዋጽኦ አድርጓል። ሌላው የቤተ ክርስቲያን መተዳደሪያ እንደምናውቀው ቃል አዋዲ ነው። ቃል አዋዲ የቤተ ክርስቲያን መተዳደሪያ ደንብ ነው። ይህን ቃል አዋዲ ተቀብሎ ስራ ላይ መዋል አልተቻለም በውጭ ዓለም ምክንያቱም ቃል አዋዲው ቢውል ኑሮ ድሮ እንደምናውቀው ቤተ ክርስቲያኗ በነበራት በአስተዳደር ሁኔታዋ ትቀጥል ነበረ። ቀድመው ስለመጡ ምመናኑ ያው ሁሉም ማለት አይቻልም። ይሄን በነገራችን ላይ ኤሊቶቹ ናቸው። አንዳንዶች በቃ ለራሳቸው በሚመቻቸው መልክ አስቀርጠው፣ ይሄ ራሱ አንዳንድ ትልቅ ነገሮች ትልቅ ችግሮች ፈጥሯል። ይሄ ሌላው አሁንም እንደገና በውጭ ሀገር ያለችውን ቤተ ክርስቲያን ስንመለከት እውነተኛዋ ቅዱስ ቤተ ክርስቲያን አሁንም አለች። ይሁን እንጂ ይቺ ቅዱስ ቤተ ክርስቲያን በውጭ ያለው በፖለቲካም ሆነ በተለያዩ ነገሮች መሰብሰብ የማይቻልበት ደረጃ ላይ ተደርሶ ነበር፣ በተለይ ባለፉት ስምንት አመታት ማለት ነው። ስለዚህ ብቸኛዋ የህዝብ መገኛ ወይም ደግሞ ህዝብ የሚሰበሰብባት፣ ህዝብ ማግኘት የሚቻለው በቅዱስ ቤተ ክርስቲያን ውስጥ ስለሆነ ይሄ ብዙ አይን እንዲበዛባት አድርጓታል ቤተ ክርስቲያኗ። ሌሎችን ነገሮች ማየት እንችላለን። ፖለቲካዊም ሆነ ማህበራዊ ተጽዕኖ ማሳረፍ የሚፈልጉ ግለሰቦችም በዚህ ውስጥ ትልቅ ሚና ይኖራቸዋል። እንዲሁም ደግሞ ቤተ ክርስቲያኗ ፍጹም ቀኖናና ዶግማዋን የማያውቁ ከላይ እንዳልኩት ቅድም ሰዎች በአስተዳደር ውስጥ ስለሚገቡ ይሄ ደግሞ በቤተ ክርስቲያኗ መንፈሳዊ አስተዳደር ላይ አሁንም ሌላ ተጽዕኖ ሲያሳድር ቆይቷል ማለት ነው። ከሁሉም በላይ ግን ለዚህ ሁሉ ችግር አንዱና ዋናው ትልቁ ቤተ ክርስቲያኗ ከሁለት መከፈሏ ነበረ። ምክንያቱም አውራውን ምተው መንጋው ይበተናል እንዳለው ቅዱስ መጽሐፍ፣ በዚያ ምክንያት ቤተ ክርስቲያኗ ከላይ በመመታቷ አናቷን በመመታቷ ራሷ ጤነኛ ስላልሆነ ከታች ያለውም ዝብርቅርቅ የሆነ አስተዳደራዊና ሌሎችም ነገሮች ይታይ ቆይተዋል ማለት ነው እና ይህንን ለማስተካከል ብዙ ሁኔታ ብዙ ርቀት መሄድ መቻል አለበት፣ ቅዱስ ሲኖዶስን ብዬ ገምታለሁ። አንዱና ዋናው ወደ መፍትሄው ከመጣን ቤተ ክርስቲያኗ ለአንድ ቤተ ክርስቲያን አገልጋይ ብቁ ነው የምትልበት አንድ መስፈርት ማውጣት መቻል ይኖርባታል። አንድ አገልጋይ ለአንድ ቤተ ክርስቲያን አለቃ ወይም ኃላፊ ይሆናል ብላ ስታምን ይህን ይህን ይህን ያሟላ ብላ መስፈርት ማስቀመጥ አለባት ማለት ነው። አሁን ለምሳሌ በዚህ ሀገር የተመለከትን እንደሆነ አንድ ካህንም የሚሆን ሰው በቴዎሎጂ የተመረቀ በሌላ ሙያ ደግሞ ቢያንስ አንድ ሙያ ያለው ከሕዝቦች ጋር የሚግባባ ጥሩ የቤተ ክርስቲያን መረዳት ያለው መገለጥ ያለው ጥሩ ስነ ምግባር ያለው በአጠቃላይ ብዙ መስፈርቶች ያሉት ነገር ነው። ስለዚህ ይሄንን የሚያሟላ አንድ ያስፈልጋል። ሁለተኛ ሚመናኑንና ካህናቱን ለማዋሃድ በአንድ ላይ እንዲሰሩ ለማድረግ አሁንም ከፍ ያለ ትምህርት መሰጠት መቻል አለበት። በሰሚናር መልክ ዝም ብሎ እሑድ የሚሰጠው ሳይሆን በሰሚናር መልክ መሰጠት አለበት። ሌላው በቤተ ክርስቲያን ውስጥ አሁንም ልክ እንደ ፖለቲካ ጽንፍ የረገጡ አስተሳሰቦች የሚስተናገዱበት ጊዜ ይታያል። እነዚያን ነገሮች ደግሞ በክህሎት መፍታት የሚችል ጥሩ የሆነ አቅም ምን መገንባት ራሱ ያስፈልጋል። መንፈሳዊና ማህበራዊ ንቃተ ህሊናዎችን በህብረተሰቡም ውስጥ በአማኞቹ ማለት ነው፣ በሌላውም በኢትዮጵያዊም ቢሆን ቤተ ክርስቲያን ሚናዋ ብዙ ነው። መንፈሳዊ ብቻ አይደለም፣ ማህበራዊም ጭምር ነው። በማህበራዊ ደግሞ ለአማኞቿ ብቻ ለሚች ቤተክርስቲያን ፊደል ቅርጻ ታሪኩን ሁሉ ደጉሳ አስቀምጣ ለሀገርም ጭምር ያቆየች ቤተክርስቲያን ስለሆነች አሁንም ቢሆን ያን ሚናዋን አብራ ከሌሎች ሃይማኖቶች ጋር በመሆን መስራት መቻል አለባት። የህዝቡ ንቃተ ህሊና ማጎልበት መቻል አለባት። በተለያዩ ቦታዎች ያሉ ለምሳሌ ሲድኒ፣ ሜልበርን፣ አደላይድ፣ ፐርዝ፣ ብሪዝበን በተለያዩ ቦታ ያሉ አብያተ ክርስቲያናት አሁንም ወጣቶቻቸውን እያገናኙ ማወያየት ማስተማር ሀሳብ ለሀሳብ ማለዋወጥ ነገሮችን እንዲያድጉ መንፈሳዊ ህይወታቸው እንዲያድግ፣ ማህበራዊ ህይወታቸው እንዲጎለብት ማድረግ ያስፈልጋል። የነገዋ ተረካቢዎች እነሱ ስለሚሆኑም ይሄ ደግሞ የሚሆነው በአካባቢ ካሉ በዚህ አካባቢ ብቻ ሳይሆን አገር ቤት ካለችው ቤተክርስቲያን ጋር ተቀናጅቶ አብሮ መስራት ሲቻል ማደግ የሚቻለው። ለዚህም ለማድረግ ደግሞ አሁንም የፋይናንስ አቅምን ማሳደግ ማጎልበት በጣም ጠቃሚ ይሆናል። ለዚህ የተለያዩ መድረኮችን በማዘጋጀት በአጠቃላይ የነበረውን የጠፋውን ነገር እንደገና መመለስ የሚቻልበት ሁኔታ ይኖራል። ተቀናጅቶና ተባብሮ ተጋግዞ በአንድ ላይ መስራት ከተቻለ ከተቀበረበት ፈንቅሎ ማውጣት ይቻላል። የተጫነውን አዋራም ገላልጦ ማሳየት ይቻላል። የነበረውን ማለት ነው። እና ጠቃሚነቱንም ደግሞ ማስረዳትና ማሳወቅ ተገቢ ነው እላለሁ። በዚሁ ዙሪያ ተጨማሪ ሀሳብ ይሰጡን ዘንድ መጋቢ ምስጢር ስንሳየው ሀባተ የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን ዋና አስተዳዳሪ፣ ምን መደረግ አለበት ብለው ያስባሉ እርሶ? አስተያየት ያርስልን ማርታ። ይህንን ውይይት ስላዘጋጀሽልን በአሁኑ ጊዜ እንዳልሽው ቤተ ክርስቲያን አካባቢ በኢመናን አካባቢ ብዙ የሚታዩ ነገሮች አሉ እና እነዛን ወደ ቀደመው እግዚአብሔር ወደሚወደው ነገር ለመመለስ አባቶች ብለዋል። በአጠቃላይ በሁለት መንገድ ከፍለን ብናየ ጥሩ ነው። የመጀመሪያው እዚህ በካህናቱ በኩል አሁን አባቶች እንጥቀሱ መሰራት ያለበት ነገር አለ። ክህነት ረቂቅ የሆነ መንፈሳዊ ኃላፊነት ነው። መንፈሳዊ ኃላፊነቱ ብዙ ዕዳዎች ብዙ ተጠያቂነትን የሚያመጡ ነገሮች ውስጥ ስላሉ ወደዚህ ሙያ የሚገባ አንድ ካህን ከዲቁና ጀምሮ ቅስና በሚመጣበት ሰዓት አብሮ ሚስ መሰጠት የነበረበት ግን ያልተሰጡ በተለይ ዘመኑን ከመዋጀት አኳያ ዘመናችን ከሚፈልገው ነገር አኳያ የክህነትን ኃላፊነት በስፋትና በጥልቀት እንዲረዳ የሚያደርጉ ስልጠናዎች መሰጠት አለባቸው። ወደ መፍትሄ ሆነው ችግሩ ላይ እንዳልሄድ ብዬ ነው። ቅዳሴ መቀደስ ብቻ አይደለም የዘመናችን ክህነት የሚጠየቀው። ማሌት መቆም ብቻ አይደለም የዘመናችን ክህነት የሚጠየቀው። ከዛም በዘለለ የሰለጠነውን ህዝብ የምናገለግል ሰዎች ነው። የሰለጠውን ህዝብ የምንመራ ሰዎች ናል። ትውልዱ እኛ የምናገለግለው የምድሩን ጨርሶ ስለሌላው አለም መፈላሰፍ መራቀቅ የጀመረ ትውልድ ነው ያለው። ከዚህ ትውልድ ጋር ቋንቋ ለቋንቋ ለመግባባት ይሄም ቋንቋ ማለቴ የምንናገረውን ነገር አይደለም በሀሳብ ደረጃ ላይ ለመግባባት ነገሮችን የምናይባቸው መንገዶችን ለማቀራረብ እንዲቻለን የዘመኑ ክህነት ምን ይጠይቃል የሚለው በስፋት በአጠቃላይ በሀገር ውስጥ በምትገኘው ቤተክርስቲያን፣ በውጭ በምትገኘው ቤተክርስቲያን እንደ አካባቢ ሁኔታ ጥናት ተደርጎበት ልዩ ስልጠናዎች ሊሰጡ ያስፈልጋል። ትውልዳችን እንደምናውቀው የዚህ የብዙሀን መገናኛ ድርጅት የሚያደርሱበት ብዙ ተጽዕኖዎች አሉ። ፖለቲካው የሚያደርስበት ብዙ ተጽዕኖ አለ። የባህል ወረራዎች ብዙ አሉ። የጓደኛ ተጽዕኖዎች ብዙ ነገሮች አሉ። ዛሬ ዓለም ሀገራት አጠቃላይ የድንበር ወሰናቸው በፖለቲካ ካልሆነ በስተቀር በባህል በእምነት፣ በመሳሰሉ ነገር የሉም፣ ፈርሰዋል። ስለዚህ ትውልዱ ድንበር ዘለል ስለሆነ ፈተናዎቹም ድንበር ዘለል እየሆኑበት ስለሚሄዱ ይሄንን ድንበር ዘለል የሆነውን ህብረተሰብ ለማገልገል እንዲቻል የመጠቀ ፈረሱ ከጋሪው እንደሚቀድምና ጋሪው እንደሚስበው ካህናቱ ቢያንስ አንድ እርምጃ ሁለት እርምጃ በአስተሳሰብ በአመለካከት ነገሮችን አርቆ በመረዳት ነገሮችን ቀድሞ በመገንዘብ ከምእመናኑ የተሻለ ነገር ይዘን እንገኝ ይገባናል። አሁን ወደዚህ እውነታ ብንገባ እንግዲህ ለእንጃኔ ልቤ ሞልቼ እንደዚህ አይነት ነን ብዬ አልናገርም። ብዛችን ብዙ ይሄደዋል፣ እኛ ግን ወደኋላ ነው ያለ ነው ስለዚህ አንዳንድ ጊዜ እነዚህ የሚፈጠሩ ክፍተቶች ይኖራሉ እና ትውልዱን ዋይተን ዘመኑን ዋይተን የሚፈልገውን ለማድረስ እዚህ በኩል ላይ እኛም ከአጥቢያችን ጀምረን በሀገረ ስብከታችን በየደረጃ ባለው በዚህ ጉዳይ ላይ ብዙ መሰራት ያለበት ነገር እንደሆነ አምናለሁ። በሁለተኛ ደረጃ በህዝቡ ላይ ደግሞ ካህናቱ እንደገና ደግሞ መስራት የሚገባ ነገር አለ። በተለይ በውጭ ሀገር የሚገኘው ህዝባችን ከሀገር ሲወጣ በባዕድ ሀገር ላይ ብዙ ዘመን አሳልፈው ነው የሚመጣው። ብዙ ዘመን አሳልፈው ቤታ በስደት ካምፕ ላይ ብዙ ጊዜ ከባህሉ ርቆ ነው ልጆቹ ባዕድ ሀገር ላይ ሲወልዳቸው፣ ልጆቹን ኑሮ ከማሸነፍ በስተቀር ልጆቹን የሚያስተምራቸው ነገር የለም። ስለዚህ ሲመጡ ብዙ ባዶ የሆነ ነገር ይዞ ይመጣሉ እና ያንን የመሙላት በተለይም ደግሞ ባዕድ ሀገር ላይ የተወለዱ ስደት ላይ የተወለዱ እዚህ ሀገርም የተወለዱ ሰዎች ልጆች ቤተክርስቲያኒቱን ከነሙሉ ክብሯ እንዲያውቋት እና ለእግዚአብሔርም ለሰውም በሁሉም ፊት የተመቸ ህይወት፣ የተስተካከለ ህይወት፣ ሁሉም የሚደሰትበት ህይወት እንዲኖራቸው በወጣትና በልጆች ላይ እጅግ እጅግ ልንሰራ የሚገባ ነገር አለ ብዬ ነው ማስበው። ለምን አገር ውስጥ ተምሮ የመጣ ሰው ወላጆች በምናይበሳ ነገ ጠዋት የሚያልፉ ናቸው። ጭሜተክሻ የሚረከቡት በስደት ላይ የተወለደና እየተወለደ ያለው ትውልድ ነው። ስለዚህ ይሄ ትውልድ ቤተክርስቲያን ከነ ሙሉ ክብራ ክብረ ክህነትን እንዲረዳ፣ አባቶቹን እንዲያከብር፣ ሀገሩን ታሪኩን እንዲወድ፣ እምነቱን እንዲወድ፣ በአጠቃላይ ለሰው ልጅ ዋጋ እንዲሰጥ፣ ሰው ክቡር መሆኑን፣ ሰውን ማክበር ዋጋ የሚያሰጥ መሆኑን ታማኝነትን በቃል መገኘትን ራስን በንጽህና በቅድስና መጠበቅ እንዲረዳ ህጻናት ላይ እጅግ መስራት አለብን ይመስለኛል። ጥሩ ጅማሬዎች አሉ። ከራሴ ማጥቢያ በሌሎችም እዚህ ያሉ አባቶችን አያቸዋለሁ የሚሰሩት ነገር ጥሩ ጅማሬዎች አሉ። እነዚህ ጅማሬዎች በማይከል ደረጃ በአንድነት በተቀናጀ ሁኔታ ትውልዱ ላይ ከተሰራ ትውልድ ከተቀረጸ ትውልዱን ከያዝ ነው መንገዱን ካሳየ ነው እኛ ከፊት ቀድመን መምራት ከቻለን ያሉ ችግሮች ይወገዳሉ። የማይወገዱበት ምንም ምክንያት የለም። ለምን ችግሮች ሁሉዎቹ ባህርያዊ አይደሉም። ከአብሮ የተፈጠሩ ነገሮች አሉ። ከትውልዱ ጋር አብሮ የተፈጠሩ ችግሮች አሉ። በጊዜ ሂደት ቅድም ባልኩት፣ በተለያዩ ተጽዕኖዎች የመጡ ነገሮች ናቸውና እነዛን በትምህርትና አራያ ያለው ህይወት አራያዊ ሊሆን በሚችል ህይወት ልናስተካክላቸው የምንችል ነ ስለሆነ በአህጉረ ስብከት ያሉ ብፁዓን ሊቃነ ጳጳሳት አስከፍሎም ደግሞ በቅዱስ ሲኖዶስ ደረጃ ከእነሱም በታች ደግሞ በአገረ ስብከቱ ያለን ካህናት በመተባበር የጎንዮሽን በመተያየት በመደጋገፍ ለውጦችን ልናመጣ እንችላለን ብዬ አምናለሁ። እግዚአብሔር ይስጥልኝ። በዚህ ላይ ቀሲስ ተስፋ ህሩይ የሚሰጡት ሀሳብ ካለ። እሺ። እግዚአብሔር ይስጥልኝ። በካህናት ደረጃ አሁን የታማኝነት ጉዳይ ስለሆነ ካህናት በምንደኝነት ሳይሆን በታማኝነት የምናገለግለው ሕዝብ ስላለ ፊታችን ያለ ብዙ ስራ አለ ግን ወደ ስራው ስንገባና ስንሰራው ይቀለናል። እንደዚህ ስናስበው ግን በጣም ከባድ መስሎ እንዳይታየን እግዚአብሔርም ያግዘናል። እኛ ተነስተን የእግዚአብሔር ባሪያዎች እንሰራለን። እግዚአብሔር መንፈስ ቅዱስ ደግሞ ያከናውንልናል። በየችሎታችን መንፈስ ቅዱስ በሰጠን በተሰጠን የተሰጠን ኃላፊነት በመረዳት ከሰራ ነው። ይሄ ሁሉ ወንድሞች የገለጹትን ግን ወደ ስራ እንድንገባ እግዚአብሔር የሚያግዘናል። እኛም ተነስተን የእግዚአብሔር ባሪያዎች እንድንሰራ በየስጦታችን መሰማራት አለብን። መላከ ሰላም ቀሲስ ተሾመስ በዚህ ላይ የእርሱ ሀሳብ ምን ይመስላል? ከእኛ በላይ የሆኑ ለእኛ ክህነት የሰጡ ሊቃነ ጳጳሳት በምእመናንም በእኛ ደረጃም ባሉ አካላት የማይገባ ንግግር ሲነገርባቸው ስንሰማ በአደባባይ ማለት ነው። ያን ሳንቆጣ ሳንገስጽ ስንቀር ያንን ያደረገ ምዕመን ሊቀ ጳጳሱን ወይም ከላይ ያለውን አባት ያላከበረ ምዕመን ስናፈራ ነገ ያ ሰው እኛን እንዴት አድርጎ ያየናል፣ እንዴት አድርጎ ያከብረናል የሚለውንም ማየት ያስፈልጋል እና ይሄ በልዩነቱ ወቅት በየጎራው ሲፈጠር የነበረ ጉዳይ ነው እና ያ በዛ ሂደት ውስጥ የነበረ ሰው ሁሉ ያን ነገር ተለማምዶት አሁን ወዳለንበት ደረጃ ደርሰናል። ፖለቲካና ዘረኝነት በቤተክርስቲያን ላይ ያለ ቦታው ፖለቲካና ዘረኝነት ገብቶ ሰማያውያን ሆነን አገራችን በሰማይ ነው የምንል ክርስቲያኖች እዚህ በምድር ላይ በክርስቶስ አንድ ሆነን የክርስቶስ አካላት የሆን ክርስቲያኖች በአካባቢና በተለያዩ ነገሮች ልዩነት ፈጥረን በዛ ውስጥ የኖረ ሕብረተሰብ ያን እንደ ምሽግ አድርጎ ችግሮችን በግልጽ ከመናገር ይልቅ ይሄ እንዲህ ሆነው ከዚህ አካባቢ ስለሆነ ነው እንዲህ ስለሆነ ነው እንዲያ ስለሆነ ነው እየተባለ ያሉ ችግሮችን በወቅቱ ሳይፈቱ በችግር ላይ ችግር እየተጨመረ እዚህ ደረጃ ሊደርስ ችሏል። እና አሁንም ያንን ክርስቲያን ወደ መሆን ክርስቲያኖች ነንና ወደ ክርስቲያን ወደ መሆን እና ክርስትናን ወደ መተግበር ስንመለስ፣ ሌላውን ሁሉ ፖለቲካውንም ሆነ የዘር የአካባቢ ጉዳይን በቤተ ክርስቲያን አካባቢ ስለማያስፈልግና የቤተ ክርስቲያን ጉዳይ ስላልሆነ ለእሱ ሌላ ስፍራ ብንሰጠው ወደ ቀድሞ ክብሯ ትመለሳለች የሚል ሀሳብ ነው ያለኝ። አድማጮቻችን፣ የዛሬው የውይይት መድረካችን በዚሁ አልተጠናቀቀም። ቀሪውንና ሁለተኛውን ክፍል በሚቀጥለው ፕሮግራማችን ይዘን እንቀርባለን። የምሽቱ የውይይት መድረካችን ተሳታፊ የነበሩት መላከ ምህረት ቆሞስ አባ ወልደ ጊዮርጊስ አየለ በሜልበርን የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ መላከ ጸሐይ ቀሲስ መንግስቱ ኃይሉ የብሪዝበን ደብረ ጸሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ እንዲሁም በምስራቅ አውስትራሊያ ሀገረ ስብከት ዋና ስራ አስኪያጅ ከአራያም አራያም ቀሲስ ተስፋ ህሩይ በሜልበርን የደብረሰላም ሰላም መድሃን ያለም ቤተ ክርስቲያን ዋና አስተዳዳሪ፣ መላከ ሰላም ቀሲስ ተሾመ ጌታሁን በምስራቅ አውስትራሊያ ሀገረ ስብከት ዋና ጸሐፊና የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ዋና ጸሐፊ፣ እንዲሁም መጋቢ ምስጢር ስንታየው ሀባተ የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ናቸው።